የአሜሪካ ድምፅ ራዲዮ ጣቢያ ነው። በእርግጥም በ2010 እንዳደረጉት ሁሉ አሁንም ብሔራዊ ኮንግረስ የአንድ ግለሰብ ትርኢት ነው የሚያካሂደው። ብቻቸውን ነው የሚወዳደሩት። ሱዳን ፕሬዝዳንታዊና ምክር ቤታዊ ምርጫዎች ተጀምረዋል። ዋና ዋና የሱዳን ተቃዋሚ ፓርቲዎች አንሳትፍም ሲሉ ራሳቸውን ባገለሉበት የሱዳን ፕሬዝዳንታዊ ምርጫ ተፎካካሪዎቹ የሱዳን ፕሬዝዳንት ዑመር አልበሽርና እምብዛም እውቅና የሌላቸው እጩዎች ብቻ መሆናቸው ተገልጠዋል። የተቃዋሚ ኡማ ፓርቲ መሪን ድምፅ ነበር ቀደም ብሎ የሰማችሁት። ዝርዝሩን በእለቱ አቢረስ እናቀርባለን። የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ለፕሬዝደንትነት እንደሚወዳደሩ አስታወቁ። ለፕሬዝደንትነት እወዳደራለሁ። በዚህ ላይ ዘገባለን። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪቃ ነክ ርዕሶችና ጤና ከልዩ ልዩ ዝግጆቻችን ጋር በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና አስጥልን እንደምናመሻችሁ፣ ክብራትና ክቡራን አድማጮቻችን ከዛሬ ሰኞ ሚያዝያ 5 2007 ዓ ም ስርጭታችን ጋር የምሽቱ አስተናጋጆች አሉላ ከበደና አዳነጅ ፍሳሐየንን ከፕሮግራም አቀነባባሪያችን ቴሊ ላይን ባክ ጋር አብራችሁን እንድታመሹ እንጋብዛለን። በቅድሚያም የሰዓቱን የዓለም ዜና መልካም ምሽት። ሱዳን ውስጥ ዛሬ ብሔራዊ ምርጫ ተጀምሯል። በሀገሪቱ ያሉት ዋና ዋና ተቃዋሚ የፖለቲካ ፓርቲዎች በምርጫው ላለመሳተፍ በመወሰናቸው ፕሬዝደንት ዑመር አልበሽርና ብሔራዊ ኮንግረስ የተባለው ፓርቲያቸው እንደሚያሸንፉ ሳይታለም የተፈታ ነው። በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት የሚፈለጉት ሚስተር አልበሽር ከ1989 ዓ.ም አንስቶ ለ26 ዓመታት ያህል ማለት ነው ሀገሪቱን ሲገዙ ቆይተዋል። ከአምስት ዓመታት በፊት በተካሄደው ብሔራዊ ምርጫ ያሸነፉት የምርጫ ድምፅን በማጭበርበር ነው ሲሉ ተቃዋሚዎች ከሰው ነበር። አሁን እስከ መጪው ረቡዕ በሚዘልቀው የምርጫ ሂደት ለመመረጥ የቀረቡት ፕሬዚዳንት አልበሽር እና ብዙም ቦታ የማይሰጣቸው ተወዳዳሪዎች ብቻ ናቸው። የአውሮፓ ህብረት፣ ዩናይትድ ስቴትስ፣ ብሪታንያና ኖርዌይ ይደረጋል ተብሎ የነበረው ብሔራዊ ንግግር ባለመካሄዱ ሱዳን አካታች የሆነ የፖለቲካ ሂደት ልታገኝ አትችልም በማለት የምርጫውን ይዘት ነቅፈዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ምርጫው ተአማኒ ውጤት ሊያስገኝ አይችልም ብለዋል። የሱዳን የነጻ ምርጫ ኮሚሽን ኃላፊ ፕሮፌሰር ሙህታር አልአሳም ተቃዋሚው ወገን የምርጫው ኮሚሽን አባላትን የመረጠው ምክር ቤት አካላት ናቸው፣ ምርጫውም ፍትሐዊ ይሆናል በማለት ነቀፌታውን አልተቀበሉም። በአብይ ርዕሳችን ወይም ወደ ኋላ ሰፋ ያለ ዘገባ ይኖረናል። የመላው ተራማጆች ኮንግሬስ ፓርቲ የተባለው እየገነነ የመጣው የናይጄሪያ የፖለቲካ ፓርቲ ባለፈው ቅዳሜ በተደረገው የክፍለ ግዛት አስተዳዳሪዎች ምርጫ ከ29 የአስተዳደር ቦታዎች 18ቱን ማሸነፉ ተገለጠ። ሪቨርስ በተባለው ክፍለ ግዛት ግን ግጭት እንደተነሳና የማጭበርበር ድርጊት እንደተፈጸመ ዘጋቢያችን ክሪስ ስታይን ከአቡጃ በላከው ዘገባ ጠቅሷል። ትዝታ ብላቸው ዝርዝሩን ታቀርባለች። ቆየነጻው የናይጄሪያ ብሔራዊ የምርጫ ኮሚሽን በሪቨር ስቴት አሸናፊው የፒፕልስ ዲሞክራቲክ ፓርቲ እጩ ናይሰም ዋኪ የክፍለ አገሩ አስተዳዳሪ ሆነው እንደ ተመረጡ ገልጿል። ለ16 ዓመታት በፕሬዝደንታዊ ምርጫ ተወዳድሮ ከሁለት ሳምንታት በፊት በተካሄደው ምርጫ በኦል ፕሮግረሲቭ ኮንግረስ ፓርቲ እጩ ሙሐመዱ ቡሃሪ ለተሸነፈው ፒፕልስ ዲሞክራቲክ ፓርቲ ድሉ አስፈላጊ ነው ተብሏል። ሪቨር ስቴት የናይጄሪያ ነዳጅ ምርት ዋናው እምብርት ሲሆን ዋኪ ኤፒሲን ከሚወክሉት አገረ ገዢ አስተዳደሩን ይረከባሉ። ሆኖም ኦል ፕሮግረሲቭ ኮንግረስ ወይም ኤፒሲ ያለፈው ቅዳሜ የሪቨር ስቴት ምርጫ ተጭበርብሯል፣ ግጭትም ነበረበት ብሏል። በሪቨርስቴት የኤፒሲ የህዝብ ግንኙነት ጸሐፊ ፋይንቦን ድምፅ መስጠት የፈለጉ ሰዎችን ሲያስፈራሩ ነበር። የምርጫ ውጤቱም ተሰናድቶ ለኤፒሲ የተሰጠ እንጂ እውነተኛውን አሃዝ የሚያንጸባርቅ አይደለም ብለዋል። ቶታል ብሔራዊ የምርጫ ኮሚሽን እንደገና ያስመራጭ ቡድን አደራጅቶ ምርጫውን መድገም አለበት እንጂ ውጤቱ በእኛ ተቀባይነት አይኖረውም። በሪቨር ስቴት ምርጫ ወቅት ቢያንስ ስድስት ሰዎች እንደሞቱ ታውቋል። ነጻው የምርጫ ኮሚሽን ምርጫውን እንደገና ካላካሄደ ተሸነፈ የተባለው ፓርቲ ኤፒሲ ጉዳዩን ወደ ፍርድ ቤት ሊወስድ ዝቷል። ዓለም አቀፍ ታዛቢዎችም በሪቨር ስቴት ምርጫ ከፍተኛ ያሉት ችግር እንደተከሰተ ገልጸው ፓርቲዎቹ ኦፊሴላዊ በሆነ መንገድ ችግሩን እንዲፈቱ ባወጡት መግለጫ አሳስበዋል። ዩናይትድ ስቴትስና የአውሮፓ ሀያላን የሊቢያ ተቀናቃኝ ኃይሎች ካለምንም ቅድመ ግዴታ ተኩስ እንዲያቆሙ ጫና እያደረጉባቸው ነው። ሊቢያ ውስጥ የጥምረት መንግስት ለመመስረት በአልጀሪያ ንግግር ተጀምሯል። ይሁንና ሙዓማር ቃዳፊ ከአራት ዓመታት በፊት ከስልጣን ከተወገዱበት ጊዜ አንስቶ ሲቀጥል የቆየው ግጭት ዛሬም በአዲስ መልክ ተቀስቅሷል። ትሪፖሊ በሚገኘው የሞሮኮ ኤምባሲ ውጭ ቦምብ ፈንድቷል። የሞተ ሰው ባይኖርም መኪኖች ላይ ጉዳት ደርሷል። ከዛ በፊት ደግሞ የታጠቁ ሰዎች በደቡብ ኮሪያ ኤምባሲ ግቢ ላይ ተኩስ ከፍተው ሁለት ሊቢያውያን ዘበኞች ተገድለዋል። አንድ ሶስተኛ ሰው ደግሞ ቆስሏል። እስላማዊ መንግስት ነኝ የሚለው ቡድን አማጽያን ለጥቃቱ ኃላፊነት ወስደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንዲሁም የብሪታንያ የፈረንሳይ፣ የጀርመን የኢጣሊያና የስፓኝ የውጭ ጉዳይ ሚኒስትሮች በህብረት ባወጡት መግለጫ በሊቢያ የሚካሄደው የአየር ድብደባና በየብስ የሚካሄደው ውጊያ እንዲቆም ጥሪ አቅርበዋል። የሀገሪቱን ሰላምና ጸጥታ በሚያናጉ ወገኖች ላይ ማዕቀብ እንደሚጥሉም አስታውቀዋል። ሁለት ራሳቸውን የሀገሪቱ መንግስት ነኝ የሚሉ ክፍሎች ስልጣን ለመጨበጥ ሲዋጉ ቆይተዋል። ዛሬ አልጄሪያ የሚካሄደውን ንግግርና በመጪው ረቡዕ ሞሮኮ የሚደረገውን በተባበሩት መንግስታት ድርጅት የሚመራ ስብሰባን በጥሩ መንፈስ ተቀብለውታል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የተረቀቀው የተራቀቀው ኤስ 300 የአየር መከላከያ መሳሪያ ለአየር ለ ኢራን ለዓለም አቅረብ ጥለውት የነበረውን ማዕቀብ አንስተዋል። ማዕቀቡን ያነሱት የዓለም ኃያላን ሀገሮች የኢራኑን የኒውክሌር ፕሮግራም የተመለከተ ይዘቱን ለመገደብ የሚያስችል ቅድመ ስምምነት ላይ ከደረሱ በኋላ ነው። ሚስተር ፑቲን እንደ አውሮፓውያን የዘመን አቆጣጠር መስከረም 2010 ከአራት ዓመታት ተኩል ገደማ በፊት ማለት ነው የተራቀቀውን ከየብስ ወደ አየር የሚምዘገዘገውን የሚሳኤል መሳሪያ ለኢራን ለዓለም አቅረብ የጣሉትን ማዕቀብ የማንሳቱ ውሳኔ እንደፈረሙ ዛሬ በክሬምሊን ድረገጽ ላይ ተገልጸዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የኢራን የኒውክሌር ፕሮግራም በሚመለከት በቅርቡ በኢራንና በስድስቱ ኃያላን አገሮች መካከል በተደረሰው ንግግር መሻሻል በመታየቱ ኤስ 300ን ለኢራን ለማቅረብ ተጥሎ የነበረው የዓለም አቀፍና የሩሲያ ማዕቀብ ያከስማል ሲሉ አስረድተዋል። ሞስኮ በ800 8 ሚሊዮን ዶላር ዋጋ አምስት ኤስ 300 ባትሪዎች ለ ኢራን ለመሸጥ ከስምንት ዓመታት በፊት ተዋውላ ነበር። ይሁንና ከሶስት ዓመታት በኋላ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ላይ ማዕቀብ ከጣለ በኋላ ሩሲያ ኮንትራቱን አቁማ ነበር። ሂለሪ ክሊንተን በመጪው ዓመት ለሚካሄደው ፕሬዚዳንታዊ ምርጫ እንደሚወዳደሩ ትላንት አስታውቀዋል። አንድ ሪፑብሊካዊ ተወዳዳሪ እንደሚወዳደሩ ለማስታወቅ እየተዘጋጁ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ከአይዋ አንስተው በተለያዩ ክፍላት ሀገር እየተዘዋወሩ የምርጫ ዘመቻ ጀምረዋል። ክሊንተን ለፕሬዝዳንትነት የሚወዳደሩት ዲሞክራሲያዊውን ፓርቲ ወክለው እንደሆነ ትላንት ያስታወቁት በድረገጽ ላይ በወጣ ቪዲዮ ነው። የሀገሪቱን መካከለኛ መደብ ኑሮን ለማሻሻል እንደሚጥሩ ተናግረዋል። ሂለሪ ክሊንተን ፕሬዚደንት ኦባማን ለመተካት በመቅረብ ረገድ የመጀመሪያዋ ዴሞክራት ተወዳዳሪ ሆነዋል። እንደ አውሮፓ አቆጣጠር በ208 ዓ ም በተካሄደው ምርጫ ተወዳድረው ፕሬዚደንት ኦባማ እንዳሸነፏቸው የሚታወቅ ነው። ሪፑብሊካዊው ሴነተር ማርኮ ሩቢዮም ለፕሬዝዳንትነት እንደሚወዳደሩ ዛሬ ለለጋሾቻቸው ተናግረዋል። ዛሬ ወደ ኋላ በይፋ ያስታውቃሉ ተብሎ ይጠበቃል። የሮማው ርእሰ ሊቃነ ጳጳስ ፍራንሲስ ከአንድ ምዕተ ዓመት በፊት ቱርኮች በአርመኖች ላይ የፈጸሙት የዘር ፍጅት ነው በማለታቸው ቱርክ አዲስ የቃላት ዘመቻ ከፍታለች። ይህ መግለጫ እጅግ አጨቃጫቂና በታሪክ ሰነዶችም ላይ ያልተመሰረተ ነው ሲሉ የቱርኩ የአውሮፓ ሕብረት ጉዳይ ሚኒስትር ነቅፈዋል። ቱርኪና አባባል ፈጽሞ አትቀበልም እንደተሰረዘ ጉዳይ አድርጋም ታየዋለች ብለዋል። ርዕሳነ ሊቃነ ጳጳስ እንደ አውሮፓውያን የዘመን አቆጣጠር በ1915 ዓ ም በቱርክ የተገደሉት አርመኖች 1.5 ሚሊዮን እንደሚደርሱ ጠቅሰው በሃያኛው ምዕተ ዓመት የተፈጸመ የመጀመሪያው የዘር ፍጅት ነው ብለውታል። ቱርክ ከዚያ በኋላ የቫቲካን አምባሳደሯን ትላንት ወደ አገሯ አስጠርታለች። ርእሰ ሊቃነ ጳጳሳት ፍራንሲስ በበኩላቸው ኃጢአትን መደበቅ ወይም መካድ ቁስልን በፋሻ ሳይ ጠቀልሉ በመተው ደሙ እንዲፈስ የማድረግ ያህል ነው ብለዋል። ቱርክ በክርስቲያን አርመኖች ላይ ከኦቶማን ቱርኮች ጋር በተካሄደው ግጭት መሞታቸውን ታምናለች። ግድያው ፍጅት ደረጃ ነበር ሲባል ግን በቁጣት አስተባብላለች። የሞቱት አርመኖች ብዛት ተጋኗል፣ ያን የተገደሉትም በጦርነትና በመነሳሳት ምክንያት ነው የሚል እምነት ነው የምታንጸባርቀው። አድማጮች የሰዓቱ ዓለም ዜና። ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐ ነን። አሁን ከሚቀርቡት ዘገባዎች አንዳንዶቹን እናሰማለን። አንድ ሰው ለተወሰኑ ጊዜያቶች በሚጾምበት ወቅት በሰውነቱ ላይ ከሚከሰቱ የተለያዩ ለውጦች መካከል የተወሰኑትን ምጥቀስ አንድ፣ የክብደት መቀነስ ወይንም ደግሞ የተከማቸ ክምችት ያለው ስብ በሰውነታችን ውስጥ ካለ እሱ እንዲቀነስ ይረዳናል። ሁለተኛ ሁለተኛው ምን ይሆን? በጤና ፕሮግራማችን ዝርዝሩን ይዘናል። አሁን ወደ ዕለቱ አብይ ርእስ የመን ውስጥ እየተባባሰ የመጣውን ግጭት በመሸሽ የዛሬዎቹን ጨምሮ እስካሁን ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ ተወልደ ሙልጌታ እንዳስታወቁት ለመመለስ ፈቃደኝነታቸውን በመግለጽ የተመዘገቡትን ሁለት ሺህ ኢትዮጵያውያንና ወደፊትም የሚመዘገቡትን ለመመለስ ጥረት ጥረቱ ቀጥሏል። እስክንድር ፍሬው ዝርዝር አለው። በሳውዲ አረቢያ በሚመራው ጥምር ኃይል የአየር ድብደባና በሁቲ አማጽያ እንቅስጋሴ የተባባሰ ግጭት ውስጥ የገባችው የመን ሰላም እንደ ራቃት ጸጥታ እንደ ናፈቃት ትገኛለች። ለደህንነታቸው ስጋት ከገባቸው የውጭ ዜጎች መካከል ያቺን ሀገር እየለቀቁ የሚሄዱት ቁጥር እየጨመረ መሆኑም ይታያል። የኢትዮጵያ መንግስትም ፈቃደኛ የሆኑ ዜጎቹን ለመመለስ እየሰራ መሆኑን ይናገራል። የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙሉጌታ ለቪዮኤ እንዳሉት ዛሬ የገቡትን ጨምሮ ከ90 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለምሳሌ ሌተስት የሆነውን አሁን የመጨረሻውን በጠቅሰለ ዛሬ ጠዋት የመን ወጥተው በካርቱም በኩል የመጡ 54 ወገኖቻችንን ተቀብለናል። ከነኛ መካከል 34 ያህሉ ሴቶች ናቸው። ሌሎች ደግሞ ህጻናትም አሉ። አብረው በተቻለ መጠን የተመዘገቡትን ኢትዮጵያውያን በሙሉ ወደ ሀገራቸው ለመመለስ ያው ጥረት በመደረግ ላይ ነው። እስካሁን ከዘጠና በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በቀጣይም ቀናት እንደዚሁ በርካቶች ይመለሳሉ ተብሎ ይጠበቃል። ዛሬ ከሰዓት ላይ አስር ሌሎች ተጨማሪ ኢትዮጵያውያን እንደሚገቡም እንደዚሁ ይጠበቃል። አስሩን ጨምሮ ነው ከዘጠና በላይ ገብተዋል ያሉ? አዎ አስሩን ጨምሮ ነው። እንደ ቃል አቀባዩ ገለጻ በየመን እስከ ሀምሳ ሺህ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከነዚህ ውስጥ ወደ ሀገራቸው ለመመለስ ፈቃደኝነት የተመዘገቡት ሁለት ሺህ መሆናቸውንም አስረድተዋል። የተመዝጋቢዎቹ ቁጥር ቢጨምር እንኳን የመንግስት ጥረት በዚያው ልክ እንደሚቀጥል አመልክተዋል። አቅም የፈቀደውን ሁሉን የምናደርገው። በእርግጥ የተለያዩ ሀገራትም እንደዚሁ ዜጎቻቸውን ለማውጣት ጥረት ያደርጋሉ። እኛም ከተለያዩ ወገኖች ጋር በትብብር እንሰራለን። ለምሳሌ ከዩኤን ተቋማት ጋር እና ዮኤም አሉ ሌሎችም አሉ እንደዚሁ። ስለዚህ በትብብርና በቅንጅት ነው የምንሰራው። በእኛ በኩል ደግሞ አስፈላጊውን እርምጃ በመውሰድ ወገኖቻችንን ወደ ሀገራቸው እንዲመለሱ ለማድረግ ጥረቱ ቀጣይ ነው የሚሆነው። አይ ወይም ብለዋል። ለምሳሌ ዓለም አቀፉ የፍልሰት ድርጅት ማለት ነው። ሌሎችም ድርጅቶች አሉ ብለዋል። አሁን እስካሁን የመመለሱ ጥረት እየተሰራ ያለው በእነሱም ድጋፍ ጭምር ነው። የእነሱ ድርሻ ምንድን ነው? እዚህ ላይ ለምሳሌ እዚህ ከደረሱ በኋላ የሚያስፈልግ ድጋፍ ካለ ከእነሱ ጋር በመተባበር እንሰራለን። በሌሎችም ለዚህ ስራ ግብአት በሚሆኑ ጉዳዮች ላይ እንደዚሁ እየተመካከርንና እየተረዳዳን ነው የምንሰራው። የኢትዮጵያ ኤምባሲ የኢትዮጵያ በዛ የሚገኘው በምን ሁኔታ ላይ ነው የሚገኘው? ከጸጥታ ጥበቃ አንጻር፣ አሁን በየመን ካለው ግጭት አንጻር ማለት ነው። ከዚህ በፊት የወጡ ሪፖርቶች ስለነበሩ ነው ይሄንን ማነሳው። ለምሳሌ ኤምባሲው ራሱ ለጥቃት የተጋለጠበት ሁኔታ ነበር የሚሉ መረጃዎች ወጥተዋል። ተመልክተዋቸው ከሆነ በተለያዩ ማህበራዊ ድረገጾችም ጭምር ና በዛ ላይ ምንድን ነው ያለው መረጃ? አዎ ይሄንን በወቅቱ ለነገሩ ምላሽ ሰጠንበት ነበረ። ተባራሪ በሚመስሉ ተተኳሾች እዛ አካባቢ ጉዳት ደርሶ ነበረ። ኤደን ነው ሰና፣ ሰና ኤምባሲያችን ላይ ነው እና ንብረት ላይ ጉዳት ደርሷል፣ ግን በሰው ላይ ምንም የደረሰ ጉዳት የለም። እንደውም ያ ጉዳት በደረሰ በማግስቱ የሚስዮኑ ሰራተኞች በሙሉ ስራ ላይ ነበሩ፣ ወገኖቻቸውን ሲያስተናግዱ ነበር። ያው የዕለት ተዕለት ስራቸውን ሲወጡ ነበር። እናም በዚያ የሚገኙ ኢትዮጵያውያን ዲፕሎማቶችና ሰራተኞች ያለውን አስቸጋሪ ሁኔታ ተቋቁመው ዜጎችን ለመመለስ እየሰሩ ነው ሲሉ አቶ ተወልደ አብራርተዋል። ያው እንደሚታወቀው ጦርነት መቼም ለምንም ነገር ይመቻል ተብሎ አይባልም። በጣም አስቸጋሪ ሁኔታዎች ናቸው ያሉት። የእኛም ሰራተኞችና ዲፕሎማቶቻችን በጣም በአስቸጋሪ ሁኔታ እየሰሩ ነው ያሉት። እንደሚታወቀው በርካታ የተለያዩ ሀገራት ሚስዮን ሰራተኞች ቀደም ብሎ እንደወጡ ሁሉ ይታወቃል። የእኛ ሰራተኞችና ዲፕሎማቶች ግን አሁንም እዛ ሆነው ወገኖቻቸውን እያገለገሉ ነው። እንግዲህ የሚያገለግሉት ያው ጦርነት ባለበት አካባቢ ነው። ስለዚህ ሁሉም ነገር እጅግ አስቸጋሪ ነው፣ ግን አቅማቸው የፈቀደውን ጥረት ሁሉ በማድረግ ያው ወገኖቻቸውን ለመርዳት እና ለማገዝ የተጣለባቸውን ኃላፊነት ለመወጣት እየጣሩ ነው ያሉት። አንዲት ኢትዮጵያዊ ወይ አንድ ኢትዮጵያዊ አቶ ተወልደ ለምሳሌ መመለስ ፈልጋለሁ ብላ የምታስብ ወይ ለመመለስ ፈቃደኛ የሆነች ወይም የሆነ በጣም አስቸጋሪ ሁኔታ ወይም አስቸጋሪ ግጭት ባለበት ከበድ ያለ ግጭት ባለበት አካባቢ የምትኖር ከሆነ እንዴት ነው የኤምባሲውን ሰዎች ወይም በዚህ ስራ ላይ የተሰማሩትን የኢትዮጵያ ሰዎች ማግኘት የምትችለው? ምን ይመክራሉ? ከዚህ አንጻር በእርግጥ ቀደም ብለንም ስንጀምር ይህንን የምዝገባ ነገር የተለያዩ የስልክ አድራሻዎች ገልጸን ነበር። በተለያዩ የማህበራዊ ሚዲያ ስልቶችም እንደዛው። ስለዚህ በነኛ የተጠቀሙ በርካታ ኢትዮጵያውያን አሉ። ቅድምም እንደጠቀስኩት ደግሞ የተለያዩ ማህበራት የኮሚኒቲ ማህበራት አሉ እዛ አካባቢ እና እርስ በርሳቸው የሚገናኙበትን መንገድና ስልት ስላለ በዛ መስመር በመጠቀም ያው መረጃዎችን ለሚስዮናችን ያስተላልፋሉ። ሚስዮናችን ደግሞ በእነኛ በተሰጡት መረጃዎች ላይ ተመስርቶ አቅሙ የሚፈቅደውን ድጋፍ ሁሉ ያደርጋል። በዛ መልክ ነው እስካሁን ስራችንን እየሰራን ያለነው። ለወደፊትም የምንቀጥለው በዛው መልክ ይሆናል። የኢትዮጵያ መንግስት ፈቃደኛ የሆኑ ዜጎቹን ወደ ሀገራቸው ለመመለስ ኮሚቴ ማቋቋሙን የገለጸው ቀደም ብሎ ነው። እነዚህን ዜጎች መመለስ፣ ማረጋጋትና ከቤተሰቦቻቸው ጋር የሚገናኙበትን ሁኔታ ማመቻቸት የዚሁ ኮሚቴ ተግባር መሆኑን ቃል አቀባዩ አስታውሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች፣ ወደ ሱዳን ነው ቀጣዩ አብሔር የሚወስደን። ሱዳን ውስጥ አገር አቀፍ ምርጫ እየተካሄደ ነው። ምርጫው ለፕሬዚዳንት ኦመር አልበሺር ሌላ የአምስት ዓመት የሥልጣን ዘመን የሚያጎናጽፍ እንደሚሆን ጥርጥር የለውም እየተባለ ነው። የአሜሪካ ድምፁ ጌቭ ጀስሎ ከካርቱም ባጠናቀረው ዘገባ እንዳመለከተው በአገሪቱ ያለው አፋኝ የፖለቲካ ድባብ ምርጫው ተአማኒ የመሆኑን እድል አጠራጣሪ እንደሚያደርገው ተቃዋሚውና ዓለም አቀፍ ድርጅቶች ሲናገሩ ከርመዋል። ቆንጅታዬ የዘገባውን ዝርዝር ይዛ ቀርባለች። ከዛሬ ጀምሮ ለሦስት ቀናት በሚካሄደው ምርጫ ፕሬዚደንት በሽርና ብሔራዊ ኮንግረስ ፓርቲያቸው ያለ ጥርጥር ያሸንፋሉ። አንደኛ ነገር ተቃዋሚዎች በምርጫው አይካፈሉም እናም ፕሬዝደንቱ ብቸኛ ተወዳዳሪ ናቸው። ያም ሆኖ ግን ፕሬዝደንቱ የፖለቲካ አጀንዳዎቻቸውን ከመግፋትና የአስተዳደራቸውን ክንዋኔዎች ከማስተዋወቅ ወደኋላ አላሉም። ሚስተር በሽር ሐሙስ ለት የምረጡኝ ዘመቻቸውን ሲያጠናቅቁ ሰላምና ልማትን አጎናጽፋችኋለሁ ስሉ ለሕዝቡ ቃል ገብተዋል። ሀገራቸው የመን ውስጥ ለሚካሄደው ሳውዲ አረቢያ መራሽ የጥቃት ዘመቻ ስለምታደርገው ወታደራዊ አስተዋጽኦም አውስተዋል። ምዕራባውያን ነቃፊዎቻቸውንም ወረፍ አድርገዋል። እግዚአብሔር ይመስገን። የውጭ ግንኙነታችንም ግሩም ነው። ከምዕራባውያን ሀገሮች ጋር ትንሽ ችግር አለን፣ ግን እነዚህ ሀገሮች ምን እንደነበሩ ታውቃላችሁ። ቅኝ ገዢዎች ነበሩ። አጎንብሰን እጃቸውን እንድንስም ነው የሚፈልጉት። እኛ ደግሞ በፍጹም አናደርገውም። የ71 ዓመቱ በሽር መጀመሪያ ወደ መንበረ ስልጣን የወጡት እንደ ኤሮፓውያን አቆጣጠር በ1989 ዓ ም የእስልምና አክራሪዎች ባገዙት መፈንቅለ መንግስት እንደነበረ ይታወሳል። ዳርፉር ውስጥ የጦር ሰራዊታቸው በፈጸመው የዘር ማጥፋት በዓለም አቀፍ የወንጀል ፍርድ ቤት ተከሰው የሚፈለጉት በሽር ምዕራባውያን ሀገሮች አያስደርሷቸውም። በዓለም አቀፍ የሰብአዊ መብት ቡድኖችም በሰፊው ይወገዛሉ። በሀገር ውስጥ ግን በአባይ ወንዝ አጠቃቀም ዙሪያ ከኢትዮጵያና ከግብጽ ጋር ከደረሱት የመርህ ስምምነት በኋላ በክልሉ ያላቸው ግንኙነት በመሻሻሉ ቀና ብለዋል። ሱዳናዊ ደራሲና መምህር ማግዲ ኤልጊዙሊ ከጀርመን ለቪኦኤ በሰጡት ቃል ከሳውዲ አረቢያ ጋር ጠንከር ያለ ግንኙነት መፍጠራቸውም ፕሬዚደንቱን ጠቅሟቸዋል ይላሉ። አንዱ ትልቁ የበሽር ፕሮፓጋንዳ ከሪያድ ጋር ግንኙነታችን ተሻሽሏል፣ ፍሬያማ እንደሚሆን እየጠበቅን ነው የሚለው ነው። እሳቸው እንደሚሉት ግዙፍ ባይሆንም በእርግጥም በተወሰነ ደረጃ ፍሬያማ ሊሆን ይችላል። በሀገር ውስጥ አሁንም ቢሆን በህዝቡ ዘንድ ብሶታ አለ። ከደቡብ ሱዳን ጋር በሚያዋስኑት ድንበሮች አቅራቢያ በደቡባዊ ቆርዶፋንና ብሉናይል ክፍለ ሀገሮች በቅርብ ሳምንታት በመንግስቱ ኃይሎችና በሽምቅ ተዋጊዎች መካከል ውጊያው ተፋፍሟል። በዚህ ዓመት የመንግስቱ የስለላና የጸጥታ ኃይሎች በመገናኛ ብዙሀንና በሲቪል ማህበረሰባት ላይ የጥቃት ዘመቻቸውን አፋፍመዋል። ባለፈው ዓመት የጸጥታ ኃይሎች የታተሙ ጋዜጠኞችን ከሃምሳ ሁለት ጊዜ በላይ ወርሰዋል። የሲቪል ማህበረሰብ ድርጅቶችን ዘግተዋል ወይም ወረው ጥቃት አድርሰዋል። ተቃዋሚው ጎራ እንደ ኤሮፓውያን አቆጣጠር በ2010 ብዙዎቹ እንዳደረጉት ሁሉ በዚህም ምርጫ የፖለቲካ ምህዳሩ ጠቧል፣ መንግስቱን የሚነቅፉ ላይ አፈናው ቀጥሏል በማለት ላይሳተፍ ወስኗል። መንግስቱ ሁሉን አቀፍ ብሔራዊ ውይይት እንዳይካሄድ አቅጣጫውን የኋሊት እየቀለበሰ ነው በማለትም ተቃዋሚዎች ይወነጅላሉ። የተቃዋሚው ብሔራዊ ኡማ ፓርቲ ምክትል ሊቀመንበር ፋዶል አላህ በርማ ናስር ለቪኦኤ በሰጡት ቃል ምርጫው ፍትሐዊ ይሆናል ብለን አናምንም ብለዋል። በእርግጥም በ2010 እንዳደረጉት ሁሉ አሁንም ብሔራዊ ኮንግረስ የአንድ ግለሰብ ትርኢት ነው የሚያካሂደው። ብቻቸውን ነው የሚወዳደሩት። ማን ሌላ ተወዳዳሪ አለባቸው? የውጭ ታዛቢዎችም በምርጫው ተአማኒነት ላይ ስጋታቸውን ሲያሰሙ ቆይተዋል። ያለፈውን ምርጫ ወጪ የሸፈነው የአውሮፓ ህብረት ለዘንድሮ ምርጫ ድጋፍ እንደማያደርግ አስታውቋል። የሲቪልና የፖለቲካ መብቶች እየተጣሱ ባሉበት ሁኔታ የዘንድሮ ምርጫ የሚታመን ውጤት ሊያመጣ አይችልም ብለው የተናገሩት የአውሮፓ ህብረት ተወካይ በሀገሪቱ የውጭ ጉዳይ ሚኒስቴር ተጠርተው ተወቅሰው ነበር። የአውሮፓ ህብረት የውጭ ጉዳዮች ኃላፊ ፌዴሪካ ሞጌሪኒ ህብረቱ ምርጫው በሀገሪቱ ዙሪያ ተአማኒና ትክክለኛ ውጤት ያመጣል ብሎ ስለማያመን ታዛቢ ቡድን አንልክም ብለዋል። የሱዳን ነጻው የምርጫ ኮሚሽን ሊቀመንበር ፕሮፌሰር ሙክታር አልአሳም በበኩላቸው ፕሬዚደንታዊና ምክር ቤታዊ ምርጫዎቹ ነጻና ፍትሐዊ ይሆናሉ በማለት ይሟገታሉ። ለ1300 የምክር ቤት መቀመጫዎች ከ45 የፖለቲካ ፓርቲዎች የሚፎካከሩት 3500 እጩዎች ተወካዮቻቸውን በሁሉም የድምፅ መስጫ ጣቢያዎች ውጤቶች ይፋ እስከሚደረጉ ድረስ የድምፅ ሳጥኖቹ አጠገብ እንዲቆዩ ተፈቅዶላቸዋል ብለዋል። ስለዚህ ሂደቱ ነጻና ፍትሐዊ የማይሆንበት እድል የለም፣ ነው የሚሉት አስመራጩ ባለስልጣን። የፕሬዚዳንት በሽር የስልጣን ዘመን ተነጎዲ አረቡ እንደ አውሮፓውያን አቆጣጠር ሚያዝያ 15 ስለሚያበቃ ምርጫ ማካሄድ ሕገ መንግስታዊ ግዴታችን ነው ነው የሚሉት እንዴት አድርጌ ምርጫ ሳይካሄድ ሕጋዊና ሕገ መንግስታዊ መንግሥት መመስረት እንደምችል እስቲ ንገሩኝ። በእኔ በኩል መልስ የለኝም። የአውሮፓ ህብረትም መልስ የለውም። ይህንን ምርጫ ካላካሄድን ሱዳን ትበጠበጣለች። ፕሬዚደንት አልበሽር ከአሁን ቀደም በህዝብ ይመረጡ የነበሩትን የክፍለ ሀገር አስተዳዳሪዎች ራሳቸው እንዲሾሙ ፓርላማው ባለፈው ጥር ወር ህገ መንግስታዊ ማሻሻያ አጽድቆላቸዋል። ተንታኞች መንግስቱ ከአማጽያን ጋር በሚዋጋባቸው የሀገሪቱ ክፍሎች ፖለቲካውን ለመቆጣጠር የሚያደርገው ሙከራ ነው ሲሉ ፕሬዚደንቱ በበኩላቸው በአገረ ገዢ ምርጫዎች ወቅት ሲጋጋም የቆየውን ሃይማኖታዊ ውጥረት ለማስቆም እየታለመ ነው በማለት ይከራከራሉ። ደቡብ ሱዳን ከተገነጠለች ወዲህ ሱዳን አገር አቀፍ ምርጫ ስታካሄድ ይህ የመጀመሪያ ጊዜ ነው። ይሁን እንጂ ደቡቧ ስትገነጠል ሁለት ሶስተኛውን የነዳጅ ምርት ይዛው ስለሄደች የሁለቱ ሀገሮች ግንኙነት ጉዳይ አሁንም ቁልፍ ጉዳይ ነው። የአረብ ሊግ የአፍሪካ ህብረትና ኢጋድ ታዛቢዎችን ለዚህ ምርጫ ሲልኩ የካርተር ማዕከልና የአውሮፓ ህብረት አይገኙም። ተከታዩ የትንታኔ ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የቀድሞዋ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በመጪው ዓመት በሚካሄደው የፕሬዚዳንታዊ ምርጫ እጩ ሆኖ እንደሚቀርቡ በትላንትናው ዕለት አስታውቀዋል። የዴሞክራቲክ ፓርቲውን ውክልና ለማግኘት ሂላሪ ግንባር ቀደም ተፎካካሪ እንደሚሆኑም ይጠበቃል። የአሜሪካ ድምፁ ማይክል ቦውማን እንደዘገበው ተቀናቃኝ የሪፐብሊካን ፓርቲ አባላት በቀድሞዋ ሴናተርና ቀዳማዊት እመቤት ላይ ብርቱ ትችት በመሰንዘር ላይ ናቸው። ሰማእግዜር ዝርዝሩን ይዟል። ለፕሬዝደንትነት እወዳደራለሁ። የ67 ዓመቷ ሂለሪ ክሊንተን ለፕሬዝደንትነት በድጋሜ እንደሚወዳደሩ እሁድ ዕለት በድረ ገጽ በተለቀቀ የቪዲዮ መልእክት ይፋ አድርገዋል። ንግግራቸው የመካከለኛ ገቢ ያላቸው አሜሪካውያን ኑሮ ላይ የተደቀኑ ፈተናዎችና ተስፋዎች እንደዚሁም ለነዚህ ዜጎች የመስራት ፍላጎታቸውን የተመለከተ ነው። አሜሪካውያን በዕለት ኑሯቸው አድናቂ ያስፈልጋቸዋል። እኔ ደግሞ አጋዥ አድናቂያቸው ነኝ። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን ባለቤት ሂለሪ የሀገር ውስጥ ጉዳዮችን ለመለወጥ እንደሚሰሩ ነው እየተናገሩ ያሉት። በዚህ የፕሬዝዳንታዊ ምርጫ ውድድር በሚደረጉ ህዝባዊና የመገናኛ ብዙሃን ውይይቶች በፕሬዚዳንት ባራክ ኦባማ የመጀመሪያ የሥራ ዘመን ወቅት በውጭ ጉዳይ ሚኒስትርነት ባገለገሉበት ወቅት የተከሰቱ ሁኔታዎችን በስፋት እንደሚመረምሩ ይጠበቃል። በተለይ የዛሬ ሦስት ዓመት ገደማ በሊቢያ ቤንጋዚ በሚገኘው የዩናይትድ ስቴትስ ቆንስላ ጽፈት ቤት የተፈጸመው ጥቃትና ግድያ በሪፐብሊካኑ ለማጥቂያ መሳሪያነት እንደሚውል የፖለቲካ ተንታኞች ያሰምራሉ። በሪፐብሊካኑ በኩል ከቀናት በፊት የፕሬዝዳንታዊ እጩ እንደሚሆኑ ይፋ ያደረጉት ሴናተር ራንድ ፖል የክሊንተንን የአስተዳደር ብቃት ሲያብጠለጥሉ ተሰምተዋል። Hillary Clinton represents the worst of the Washington machine. The arrogance of power, corruption and cover-up, conflicts of interest. በሴናተር ራምፖል የምርጫ ዘመቻ አስተባባሪዎች የተለቀቀ ማስታወቂያ ነው። ከላይ የሰማ ነው፣ ሂለሪ ክሊንተን የዋሽንግተን የፖለቲካ አመራሯ እዚህ ግባ የሚባል አይደለም። በስልጣን የምትመካ ያልተሳካ አስተዳደርን ለመሸፈን በሥነ ምግባር ሙስ የተዘፈቀችና ሁለት ተጻራሪ ጥቅሞችን በትይዩ የምታከናውን ሰው ናት ይላል ማስታወቂያው። ፕሬዚዳንት ባራክ ኦባማ በበኩላቸው ስለ ሂላሪ ክሊንተን ሲናገሩ ክፉ ነገር ካፋቸው አይወጣም፣ በእጅጉ ነው የሚያወድሷቸው። ሺ ዋስ አን ኦውትስታንዲንግ ሰክሬታሪ ኦፍ ስቴት ሺ ኢዝ ማይ ፍሬንድ አይ ቲንክ ሺ ውድ ቢ አን ኤክሰለንት ፕሬዚደንት በጣም ጎበዝ የውጭ ጉዳይ ሚኒስትር ሆና አገልግላለች፣ ወዳጅም ናት እንደ እኔ እይታ ግሩም ፕሬዝደንት ይወጣታል። የፖለቲካ ተንታኙ ቻርሊ ኩክ በሂላሪ ክሊንተን የአመራር ብቃት በተለይ በሊቢያ በንጋዚ የተከሰተው ጥቃትን በውሳኔ አሰጣጥ እክል ነው የሚለው ፍረጃ ብዙም አያስኬድም ይላሉ። የሚወዳደሩበት የዴሞክራቶቹ ፓርቲም እስካሁን ብርቱ ተፎካካሪ ብቅ አላለበትም። ሂለሪ ክሊንተን ከራሳቸው ጋር ነው የሚወዳደሩት። በዚህ በ21ኛው ክፍለ ዘመን ፋናወጊ መሪ ሊሆኑ እንደሚችሉ ማስመስከር አለባቸው። ስለዚህ የዘመቻቸው አትኩሮት ስለ ወደፊት እንጂ ስላለፈው ዘመን ሊሆን አይችልም። እሁድ ለት ሂላሪ ክሊንተን በዚህ የፕሬዝዳንታዊ ምርጫ ፉክክር ወቅት በዋሽንግተን አስተዳደር ደስተኛ ያልሆኑ አሜሪካዊ ተወዳዳሪ እንደሆኑ ገልጸዋል። አሜሪካውያን ፕሬዝዳንቶቻቸውን ሲመርጡ ለአንድ ፓርቲ አከታትለው ሶስት የስልጣን ዘመናት በመስጠት አይታወቁም። ሂላሪ ክሊንተን በዚህ ምርጫ አሸናፊ ከሆኑ የመጀመሪያዋ ሴት የዩናይትድ ስቴትስ ፕሬዝዳንት ይሆናሉ። የቀድሞ ፕሬዝዳንት ቢል ክሊንተን ደግሞ የመጀመሪያው የቀድሞ ፕሬዝዳንት ቀዳማዊ ጌታ ይሆናሉ ማለት ነው። አድማጮች፣ የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ደግሞ በኢሜይል ከደረሱን አስተያየቶቻችሁ አንዱን እናሰማቸው። የሚገርመው አዲስ ዓመት ጀምረን ብዙም የቆየን ሳይመስለን ፋሲካ ላይ ደረስን ሲሉ ይንደረደራሉ ስማቸውን ያልገለጹት አድማጫችን ዛሬ ማለዳ ላይ ባደረሱን አጭር የኢሜይል አስተያየታቸው የቀኑ አፈጣጠን ይገርማል። ለነገሩ አሁን አሁን አዲስ ዓመትና መቶ ብር ከተዘረዘረ ዋጋ የለውም ይባላል ሲሉም ያስደምሙንና መስከረም ብለን ሚያዝያ ያልነው የመሰለኝ ለነገሩ ዘንድሮ ምን ያልጨመረ ነገር አለ ለማንኛውም ለሁላችሁም መልካምን ሁሉ እመኛለሁ። ከልጅነት እስካሁን በፍቅር አደምጣችኋለሁ። ምክንያቱን ስለምታውቁት መደጋገም አያስፈልግም። ደግሞ ሌላ ጊዜ እንገናኛ ሲሉ የኢሜይል መልእክታቸውን ይቋጫሉ። ዛሬ በርከት ባሉ ቅንብሮችና ዘገባዎቻችን ሳቢያ በስልክም ሆነ በኢሜይል የደረሱን በርከት ያሉ አስተያየቶቻችሁን እዚህ ግድም ሰዓቱን ጠብቀን ለማሰማት ባለመቻላችን ይቅርታን ጠይቃለን። ታዲያ ሌሎቻችሁም እንድትሳተፉ እናበረታታለን። በተጨባጭ በስርጭቶቻችን በተሰሙ ዝግጅቶች ይዘትና አቀራረብ ላይ የሚሰነዘር ገንቢ ትችት፣ በአቀራረብ ፕሮግራማችን ላይ ያተኮረ አስተያየት ካላችሁ ከመላክ አትቦዝኑ። ደውሉ፣ ጻፉ። የቀሩትን ሰዓት ፈልገን እናሰማለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ስቱዲዮ 14 የሚተላለፈን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበድና አዳነች ፍስሐየንን ሁላችሁንም አጋማሽ ስርጭታችን በርዕሶ ወሬዎቹ ጀምረን ዛሬ ርዕሶ ወሬ አይኖረን ቀጥታ ወደ እንትን ነው የምንሄድ፣ ወደ ቅንብር ነው የምናልፈው። ቀዳሚው ዝግጅታችን በዚህ ክፍል ታዲያ ስፖርት ነው። አዘጋጅና አቅራቢው ሰለሞን ክፍሌ እንደምናመሽታችሁልኛል ምናመሽታችሁልኛል፣ የተከበራችሁ አድማጮቼ የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የአውሮፓ ከተሞች በተካሄዱ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል። በጎልፍ አሜሪካዊው ጆርዳን ስፒት ትላንት የማስተርስ ሻምፒዮን ሆነ። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያውያኑ የበላይነት ያሳዩበትን የአትሌቲክስ ሩጫ ስፖርት ዜና አላስቀድም። ሲሳይ ለማ በ32ኛው የቪየና ሲቲ ማራቶን፣ አበራ ኩማ በ35ኛው የሮተርዳም ማራቶን፣ መሠረት መንግሥቱ በ39ኛው የፓሪስ ማራቶን ነው ድል የተቀዳጁት። ሲሳይ ለማ ነፋሻማና በጥቂቱም ቢሆን ሞቃት በነበረው የቪየና ሲቲ ማራቶን በአንደኝነት ሲያጠናቀቅ ጊዜው 2 ሰዓት 7 ደቂቃ እስከ 31 ሴኮንድ ነው የተመዘገበለት። ከ27 ኪሎ ሜትር በኋላ ተከታዮችን ጥሎ የተፈተለከው ሲሳይ ከተቀናቃኞቹ የአራት ደቂቃ ልዩነት ፈጥሮ ሲያሸንፍ በታሪክ የመጀመሪያው ነው። የኬንያው ዱንካን ኮች ሁለተኛ፣ ሲራጅ ገና ከኢትዮጵያ ሦስተኛ ሆነዋል። በውድድሩ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የወቅቱ ሻምፒዮና ሌላው ኢትዮጵያዊ ጌቱ ፈለቀ በጡንቻ ህምም አቋርጦ ለመውጣት ተገዷል። ወደ ሮተርዳም ስናልፍ በዚያም ንፋሱ ከባድ እንደነበር ተዘግቧል። አበራ ኩማን ግን ሊበግር አልቻለም። በ20646 በአንደኝነት አጠናቋል። የኬንያው ማርክ ኪፕቱ ሁለተኛ፣ ቤርናርድ ኮች እርሱም ከኬንያ ነው ሦስተኛ። የሴቶቹን ጃፓናዊቷ አሳሚ ኬቶ በ22630 ቀድማ ገብታለች። በመጨረሻም ወደ ፓሪስ ስናመራ የሴቶቹን ያሸነፉት ኢትዮጵያውያት መሠረት መንግሥቱና አማኔ ጎበና መሆናቸውን እናገኛለን። መሠረት በ2324 አንደኛ ስትሆን ከራሷ ፈጣን የማራቶን ጊዜ ላይ ስድስት ደቂቃ ግድም አንስታለች። የኬንያ አትሊት ቪስሊን ጄፕኬሾ ሦስተኛ ሆናለች። የወንዶቹን ማርክ ኮሪር ከኬንያ አሸንፏል። 20549 ነው ጊዜው። ሌላው ኬንያዊ ሉካ ካንዳ ሁለተኛ፣ ሰቦቃ ቶላ ከኢትዮጵያ ሦስተኛ ሆኗል። ማራቶኑን በዚሁ ላብቃ። በጎልፍ ዘንድሮ ታሪክ ተሰርቷል። የ21 ዓመቱ ወጣት አሜሪካዊው ጆርዳን ስፒት አጋስታ ላይ በተካሄደው የማስተርስ ውድድር ከታይገር ውድስ ቀጥሎ ሁለተኛው ወጣት ሻምፒዮን ለመሆን በቅቷል። አጨራረሱም አስደናቂ ነው። ከመጀመሪያ እስከ መጨረሻ ውድድሩን በመሪነት የጨረሰ ጎልፍ ተጫዋች በማስተርስ ጆርዳን ስፒስ ሆኗል። ትላንት ከመጨረሻው ዙር ላይ የደረሰውም በአራት ነጥቦች እየመራ ነበር። የቴክሳስ ተወላጁ ጆርዳን ስፒት ወደፊትም ተስፋ ያለው ተጫዋች እንደሚሆን ታምኖበታል። ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ትናንት ከካሜሩን አቻው ያውንዴ ላይ ያደረገውን የመልስ ጨዋታ ሁለት ለአንድ ተሸንፎ ከመላው አፍሪካ ጨዋታዎች ውጭ ሆኗል። ሁለቱ ቡድኖች ከሁለት ሳምንት በፊት የመጀመሪያ ማጣሪያቸውን አዲስ አበባ ላይ በካሜሩኑ አናብስቶች በተመሳሳይ ሁለት ለአንድ መሸነፉ የሚታወስ ነው። የደርሶ መልሱ አጠቃላይ ውጤት አራት ለሁለት የካሜሮንን ቡድን ለመላው አፍሪካ ጨዋታ እንዲያልፍ አስችሎታል ማለት ነው። ወደ አስራ ስምንተኛው ሳምንት የኢትዮጵያ ፕሪምየር ሊግ ስመለስ ከትላንት በስቲያ በአዲስ አበባ ስታዲየም የተገናኙት ቅዱስ ጊዮርጊስ እና ሲዳማ ቡና ከረፍት መልስ ለመሸናነፍ ጠንካራ ፉክክር አሳይተዋል። በውጤቱም ጊዮርጊስ ሁለት ለአንድ አሸንፎ ወጥቷል። ሁለቱ ቡድኖች ለእረፍት የወጡት ባዶ ለባዶ ሲሆን የጊዮርጊስ የመጀመሪያው ግብ የተመዘገበው በሁለተኛው የጨዋታ ክፍለ ጊዜ በአዳነ ግርማ አማካኝነት ነው። ጊዮርጊስና ሲዳማ ቡና የፕሪሚየር ሊጉን መሪነት በየሳምንቱ እየተፈራረቁበት ያለው ሁኔታ ቀጥሏል። በዚህኛው ሳምንት ተረኛው መሪ ቅዱስ ጊዮርጊስ ሲሆን፣ ያለፉትን ሁለት ሳምንታት ሲዳማ ቡና ሲመራ ቆይቷል። የጊዮርጊሱ አሰልጣኝ ፋሲል ተካለኝ ከጨዋታው በኋላ በሰጠው አስተያየት እንዲህ ብሏል። የነጥብ ልዩነቱ እንደሰፋ ነበር የሚሆነው እና ያንን ለማድረግ ስንመጣም ምንም መፍቀድ እንደሌለብን ነበር አምነን ነበር ነው፣ ተሳክቶንናል፣ አሸነፈናቸዋል። ግን የዛሬው ጨዋታ ብቻ ማሸነፍ ለዋንጫ ያበቀናል ብዬ አላስብ። ብዙ ስህተቶች አሉብን፣ እነሱን አርመን ከፊታችን ያሉትን ወሳኝ ጨዋታዎች በአሸናፊነት መወጣት እንፈልጋል። የሲዳማ ቡና አሰልጣኝ ዘላለም ሽፈራው በበኩሉ በእርግጠኝነት በእኛ ላይ ይችላል እናውቀዋለን። በእኛ አይወሰንም፣ ነገር ግን ትልቅ ክለቦች እንዳሉ መገመትም አያዳግትም። ስለዚህ ከዚህ በኋላ ሊጥል ይችላል ብለን ታሳቢ እናደርጋለን። እንደዚህ አይነት ኦፖርቹኒቲዎች ካጋጠሙ በእርግጠኝነት እንመለሳለን። በፕሪሚየር ሊጉ አስገራሚ ጉዞ እያደረገ ያለው የኢትዮጵያ ንግድ ባንክ ትናንት ጎንደር ላይ ዳሽን ቢራን ሁለት ለአንድ ረትቶ የደረጃ ሰንጠረዡን አሻሽሏል። አርባ ምንጭ ከነማ ኢትዮጵያ ቡናን ሁለት ለአንድ አሸንፏል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ እና ሲዳማ ቡና በኩል ሰላሳ አምስት ነጥብ ጊዮርጊስ በጎል በልጦ መሪነቱን ተረክቧል። ሌሎች የአስራ ስምንተኛ ሳምንት ፕሪሚየር ሊጉ ተስተካካይ ጨዋታዎችም ነገ ይካሄዳሉ። ሙገርና ወልዳያ ከነማ ወራጅ ቀጠናውን አልለቀቁም። ኮከብ ጎል አግቢነቱን ቢኒያ ማሰፋ በአስራ ሶስት ሪክ ሙራንዳ በአስራ አንድ ተከታትለው ቀጥለዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በአለሜዳው ማንቸስተር ዩናይትድ የከተማ ተቀናቃኙን ማንቸስተር ሲቲን ከኋላ ተነስቶ አራት ለሁለት አንበርክኮ አሸንፎታል። ሰርጂዮ አጎሮ በስምንተኛው እና በሰማንያ ስምንተኛው ደቂቃ ለማንቸስተር ሲቲ ቢያስቆጥርም በሰፊ የግብ ልዩነት ከመሸነፍ አላዳ ነው። ማንቸስተር ዩናይትድ ቀድሞ ጎል ቢቆጠርበትም በአስራ አራተኛው እና በሀያ ሰባተኛው ደቂቃ አሽሊ ያንግ እና ማርዋን ፌላኒ አከታትለው በማግባት ለእረፍት ወጥተዋል። ማንቸስተር ዩናይትድ በዚህም አላበቃም። ሁዋን ማታና ክሪስ ሞሊንግ ሁለት አክለው ከረፍት በኋላ ማለት ነው ደጋፊያቸውን አስደስተዋል። በዚህም ውጤት መሰረት ማንቸስተር ዩናይትድ ደረጃውን ባለበት አጠናክሮ ሲቀጥል፣ በአንሳሩ የአምናው ሻምፒዮና ማንቸስተር ሲቲ ባለበት አራተኛ ደረጃ ላይ ሆኖ ለመቆየትም ስጋት ፈጥሮበታል። ሌሎች ጨዋታዎችም ተካሂደዋል። ቼልሲ አንድ ተስተካካይ ጨዋታ እየቀረው በሰባ ሶስት ነጥብ ሊጉን ይመራል። አርሴናል በስልሳ ስድስት ተከትሏል። ማንቸስተር ዩናይትድ በስልሳ አምስት ሶስተኛ ነው። በዚሁ አበቃለሁ። ሰለሞን አመሰግናለሁ። ገዛኝ በመጨረሻም ወዲህ ወደ ዩናይትድ ስቴትስ መተን ይሆናል የምናበቃው የዩናይትድ ስቴትስን እግር ኳስ ለማጠናከር ከቅርብ ጊዜ ወዲህ የተያዙ ጥረቶች እየገፉ ናቸው። በተለያዩ የሀገሪቱ ክለቦች ውስጥ ከአውሮፓ የፈለሱ በዕድሜ ገፋ ያሉ ተጫዋቾች ይገኛሉ። ስቲቨን ጌራርድ፣ ካካ፣ ዴቪድ ቪያ፣ ዴቪድ ቤካም ቲሪ ሄንሪ ይጠቀሳሉ። ላታን ኢብራሂሞቪች፣ ሃቪየር ሄርናንዴዝ ቺቻሪቶ እንዲሁም ጌት በአዲስ ሊቀላቀሉ እንደሆነ ደግሞ ጉንጉምታዎች ሰፍነዋል። በእርግጥ እንደሚባለው በዩናይትድ ስቴትስ ሜጀር ሊግ ሶከር የአውሮፓ አሮጌ ተጫዋቾች መጦሪያ ስፍራ እየሆነ ነው። ባልደረባችን ሶራ ሃላኬ ለሊጉ ኮሚኒኬሽን ዲሬክተር ለሳል ዴ ላ ሞኒካ ያቀረበላቸው ጥያቄ ነበር። the ጉዳዩ ፈጽሞ እንደዚያ አይደለም። ይሄ የቆየ አስተሳሰብ ነው። ሊጎች ምንጊዜም ተጫዋቾቻቸውን በአዲስ ትውልድ ወጣቶች ነው መሙላት የሚሹት። ብዙ ጊዜ የሚታየውም ይኸው ነው። በየክለቦች ውስጥ ገፋ ያለው 27 ወይም 22 ዓመት ዕድሜ ያላቸው ተጫዋቾች ታገኛላችሁ። ስለዚህ ጉዳይ አሰልጣኞቻቸውን ብትጠይቁ በየክለባቸው ምን አይነት ተጫዋች እንደሚፈልጉ ትረዳላችሁ። አሁን የምትላቸው ተጫዋቾች በጨዋታ ብቃታቸው በጣም የሚታመኑ ናቸው። ከዚያ አንጻር ነው የሚታየው እንጂ ሊጉን መጦሪያ ለማድረግ አይደለም ነበር ያሉት፣ በዩናይትድ ስቴትስ የሜጀር ሊግ እግር ኳስ ኮሚኒኬሽን ዲሬክተር ሳልዴላ ሞኒካ። በማመስገን በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደና ቆዩኝ። ሳምንታዊውን የስፖርት ዜናዎች ነበር ከሰለሞን ክፍል የተከታተል ነው። ሰለሞን ና አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች ባለፈው ቅዳሜና እሁድ በቀደመው ሳምንት በተካሄደው የናይጄሪያ አስተዳዳሪዎችና የመንግሥት ተወካዮች ምርጫ ሂደት በአንዳንድ አካባቢዎች ግጭት ቢዘገብም ከሁለት ሳምንታት በፊት የካሄደው ፕሬዝዳንታዊ ምርጫ ዲሞክራሲያዊና ሰላማዊ በሆነ መንገድ መጠናቀቁ ግን ታሪካዊ ያስብሎታል። በምርጫው ታሪካዊነት መራጮችን ለይቶ ለማወቅ ስለተጠቀሙበት የኤሌክትሮኒክ ዘዴና ስለአጠቃላዩም ይዘቱ እንዲያብራሩልን የአፍሪቃ ጉዳይ ምሁሩን የዶክተር አየለ በከሪን ጋብዘናል። ለብዙ ዓመታት በዚህ በዩናይትድ ስቴትስ ውስጥ በኮርኔል ዩኒቨርሲቲ ሲያስተምሩ የነበሩት ዶክተር አየለ አሁን በመቀሌ ዩኒቨርሲቲ የታሪክ ትምህርት ተባባሪ ፕሮፌሰር ናቸው። ዶክተር አየለን ያወያየችው የአፍሪካ ህግ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት። የናይጄሪያ ምርጫ ታሪካዊ ገጽታ በሚያብራሩበት ይጀምራሉ። ሁለት ሺ አስራ አምስቱ የናይጄሪያ ምርጫ አንቺ እንዳስቀመጥሹው በሰላም አልቋል። ውጤቱ ታሪካዊ ነው። ምክንያቱም ለመጀመሪያ ጊዜ በናይጄሪያ ታሪክ በተለይ ነፃነቷን በአስራ ዘጠኝ መቶ ስልሳ ዓመት ከተቀዳጀች በኋላ ለመጀመሪያ ጊዜ ስልጣን ከአንድ መሪ ወደ ሌላ መሪ ሊሸጋገር ችሏል። ሁለተኛ ስልጣን ላይ የተቀመጠው መሪ በምርጫ በምርጫ ተሸንፎ መሸነፉንም አምኖበት የእንኳን ደስ ያለህ መልእክት ለአሸናፊው ሰጥቷል እና ይህ አንደኛ በናይጄሪያ ታሪክ የመጀመሪያው መሆኑ ነው ሁለተኛ በጠቅላላ ስናየው በአፍሪካም ታሪክ አንጻር ስናየው ከአስራ ዘጠኝ መቶ ዘጠና አራት ዓመተ ምህረት የማንዴላ ምርጫ በኋላ ትልቅ ትልቅ ውጤታማ የሆነ ታሪካዊ የዲሞክራሲ እንቅስቃሴ ነው የምገምተው ነው። እና በጣም ትልቅ ውጤት ነው። እና እንዳልሽው ያ ውጤት ሰላማዊ በሆነ መንገድ መጠናቀቁ ሳይሆን በሰላማዊ መንገድ ሽግግሩ እየተካሄደ ስላለ ለናይጄሪያ ሰላምና መረጋጋት ለማምጣት አቅጣጫ የሚሰጥም የሚጠቁምም ነው። እንግዲህ በአጠቃላይ በናይጄሪያ ብቻ ሳይሆን በአፍሪቃ ጥቂቶች ናቸው ሰላማዊ የምርጫ ሽግግር የሚያደርጉት እና አሁን በተለይ ናይጄሪያ ውስጥ ቀደም ብለው እንደጠቀሱት ብዙም ያልተለመደ ነው እና አሁን እንደዛ ሊሆን የቻለበት ምክንያት ምን ይመስሎታል? ለእኔ ግምት ሁለት ዋና ዋና ነጥቦች ያሉ ይመስለኛል። አንደኛ በአሁኑ ጊዜ ስልጣን ላይ ያሉትና ሊወርዱ የተዘጋጁት ፕሬዚዳንት ጆናተን ቃል ገብተው ነበረ። በናይጄሪያ ውስጥ ነጻና አድሎ የሌለበት ምርጫ እንዲካሄድ አደርጋለሁ ብለው ቃል ገብተው ነበረ እና ያ ቃል የገቡበትንም ስራ ላይ ለመዋል ብለው ነጻ የሆነ ብሔራዊ የምርጫ ባለስልጣን ተቋቁሞ ያንን ደግሞ እንዲመራ አንድ የዩኒቨርሲቲ በጣም የታወቀ የዩኒቨርሲቲ መምህር ቦርዱን እንዲመራ አድርገው ነጻ የሆነው ብሔራዊ ምርጫ ቦርድ ልዩ ልዩ ህጎችን አዘጋጅቶ በሁልጊዜም ናይጄሪያ ምርጫ እንደተጭበረበረ በረበረ ነው። በመጭበርበሩ ምክንያት ደግሞ እሱ አመፅ ያስከትላል ህዝብ እንደተፋጀ ነበረ እና ምንድን ነው ያደረገው ቦርዱ? አንደኛ ምርጫ እንዴት ነው እየተጭበረበረ ያለው? ሁለተኛ የአሁኑ ምርጫ እንዳይጭበረበር ምን መካሄድ አለበት ብለው አንደኛ ምርጫውን መሳተፍ የሚችሉትን ናይጄሪያውያን ማስመዝገብ ቋሚ ምዝገባ ሁለተኛ አስመራጮች ስልጠና መስጠት። ከዛ በኋላ ደግሞ ሄደው ቦት በሚያደርጉበት ጊዜ በቴክኖሎጂ የተራቀቀ እያንዳንዱን ሰው ማረጋገጥ የሚችል መሳሪያ አዘጋጅተው በዛ ስርዓት ምርጫው ተካሄደ እና የካሄደው ምርጫ ቃል እንደገቡት ፕሬዚዳንት ጉድላክ ጆናተን ቃል በገቡበት መሰረት በስርዓት በመካሄዱ ህዝቡ በገፍ ወጥቶ የሚፈልገውን ሰው ለመምረጥ ችሏል ማለት ነው። በተለይ ይሄ በኤሌክትሮኒክ ምርጫ ያደረጉት ለመጀመሪያ ጊዜ ይመስለኛል ናይጄሪያ። ናይጄሪያ ብቻ ሳይሆን በአፍሪቃ የመጀመሪያ ይመስለኛል እና ስጋትም ነበራቸው ሰዎች ምናልባት ላይሰራም ይችላል፣ በኤሌክትሪክ ጉድለትም ሆነ በምንም ሆነ ላይሰራ ይችላል የሚል ስጋትም ነበራቸው እና እስቲ ስለዛ ቢነግሩን። እርግጥ ነው እሱ ስጋት ነበረ። እንደውም ስጋቱ ወደ እውነትነት ተቀይሮ ምርጫው በካቲት መካሄድ ሲገባው ስድስት ሳምንት ዘግይቶ በመጋቢት ነው የተካሄደው። ምክንያቱም እያንዳንዱ ሕዝብ ከዚህ ከኤሌክትሮኒክ መለኪያው ጋራ የሚሄድ ካርዱን አልተቀበለም ነበረ እና ያንን መቀበል ስላለበት ለስድስት ሳምንት ሊዘገይ ይችሏል። ግን መጨረሻ ላይ ሰርቷል። እርግጥ አንዳንድ ቦታዎች ጉለት ነበሩ፣ መዘግየት ነበረ። በዛ ምክንያት እንደውም ሁለተኛ ቀንም ተጨምሯል፣ ሕዝቡ ድምፁን እንዲሰጥ እና በመጨረሻ ግን ሰርቷል። እና መስራቱን ደግሞ የሚያሳየው ምንድን ነው? በአርባ ስምንት ሰዓታት ነው ህዝቡ ውጤቱን ያወቀ። ሌላው አስደናቂ ነጥብ ምንድን ነው? ይሄ ስርዓት እርግጥ አንዳንድ እንከኖችን ለመጀመሪያ ጊዜ በመሆኑ እንከን ቢኖረውም በመጨረሻ ላይ ሰርቷል። ከአካባቢው ከአውሮፓ የመጡ ታዛቢዎች ነበሩ። የአፍሪካ ህብረት ነበር። የኮመንዌልዝ ኦፍ ኔሽንስ የሚባሉ ነበሩ። የሪጅኑ ኤኮዋስ ተወካይ ነበር። የአውሮፓ ህብረት ነበር። እነዚህ በሙሉ የሰጡት ምስክርነት ምንድን ነው? የተካሄደው ምርጫ በጣም ግልጽ በሆነ ትክክል በሆነ መንገድ አንዳንድ ቦታ ኮርስተት አለ በዚህ ግን ጠቅላላ ሲታይ በጣም ትክክለኛና ፌር የሆነ ነጻ የሆነ ነው ብለው ነው የመሰከሩት። በኤሌክትሮኒክ መምረጥ ማለት ሰው ራሱ በኤሌክትሮኒክ ሳይሆን የሚመርጠው ማንነታቸውን ለማሳየት መሰለኝ፣ እስቲ ስለሱ ቢገልጹልን። አንደኛ ቋሚ የሆነ ካርድ ይሰጣቸዋል ስማቸው ትውልዳቸው፣ ቦታቸውን ሁሉ ያለው እና ያንን ለማስመዝገብ ራሱ ብዙ ጊዜ ይፈጃል። ከዛ በኋላ ያንን ካርድ ይዘው ቦት ሲያደርጉ፣ አመልካች ጣታቸውን ሲያሳዩ ያ ሰው እርግጠኛ ሰው መሆኑን የሚያረጋግጥ ምልክት ይሰጣል ማለት ነው እና ያን ጊዜ ቦት ያደርጋሉ ማለት ነው እና የአይደንቲ ልክ ነሽ መለያ ነው የሰውየውን መለያ መሳሪያ ነው እና ሊጭበረበር አይችልም ወይም ደግሞ እነዛ ነገሮች እያንዳንዱ ሰው መጥቶ ቦት ካላረገ ሊመዘግብ አይችልም ስለዚህ እንደ በፊቱ ለምሳሌ በቅድመ ሁኔታ ሳጥኖች ተሞልተው በኋላ ቆጠራ ይጀመራል። ሁለተኛ በየጊዜው ይመዘገባሉ እና አሁን እንግዲህ ያደረጉት ምንድን ነው? ሰዎቹ በቋሚነት ተመዝግበዋል። ከእንግዲህ ወዲህ የሚመዘገበው ለዛ ለምርጫ እድሜው የደረሰ ሰው አስመዝግበው እንደገና መጨመር ነው እንጂ እነዛ ሰዎች ካርዳቸው አይቀየርም። በኤሌክትሮኒክሊ የነሱ የህይወት ዳታ ተመዝግበዋል እና ይሄ አሰራር ለመጀመሪያ ጊዜ ነው። እርግጥ መጀመሪያ ላይ እንከን ነበረበት፣ ግን በኋላ ውጤታማ ሆኗል። በአጠቃላይ እንግዲህ ይሄ በኤሌክትሮኒክ መለያ ዘዴ ማድረግም ሆነ በብሔራዊ የምርጫ ኮሚሽን እንዲሁም መንግስት ያደረጋቸው ነገሮች ይሄን ምርጫ እንዲሳካ ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲካሄድ ያደረገበትን መንገድ ለሌሎች አፍሪቃ ሀገሮች ትምህርት ሊሆን የሚችል ይመስሎታል? በእርግጥ መገንዘብ ያለብን ናይጄሪያ ቀላል ሀገር አይደለም። ናይጄሪያ ከአፍሪካ በህዝብ ብዛት አንደኛ ነው። በኢኮኖሚ ከወሰንም በአሁኑ ጊዜ በአፍሪካ አንደኛ ነው። እንደውም ለፕሬዚዳንት ጆናተን ክሬዲት መስጠት ይገባናል። እሱን በሚመለከት፣ ሌላው ደግሞ አንደኛ ኦይል ፕሮዲውሰር ናት። ሁሉአነም በአካባቢው ደግሞ ሶስት አራተኛው ኢኮኖሚ የናይጄሪያ ኢኮኖሚ ነው ማለት በምዕራብ አፍሪካ። እነዚህን ሁሉ ወስደን በምናይበት ጊዜ ናይጄሪያ ውስጥ ሰላም ካለ፣ ጥሩ የኢኮኖሚ እንቅስቃሴ ካለ ተጠቃሚው ናይጄሪያኖች ብቻ ሳይሆኑ የሪጅኑ አንደኛ፣ ሁለተኛ ደግሞ ጠቅላላ አፍሪካ ተጠቃሚ ነው የሚሆነው። ምክንያቱም በጣም ዳይናሚክ የሆነ ሕዝብ ያላት ሀገር ናት ናይጄሪያ። እስካሁንም ወደ ኋላ የቀረችበት ምክንያት በየጊዜው መሪዎች እያጭበረበሩ ስልጣን ላይ መውጣት፣ ስልጣን ላይ ከወጡ በኋላ ደግሞ በከፍተኛ ሙስና ሀብቷን እየዘረፉ ለራሳቸው ማድረግ እና በዛ ምክንያት ነው እስካሁንም ወደ ኋላ የቀረችው እንጂ ባላት የተፈጥሮ ሀብት ባላት ዘይት ባላት የህዝብ እንቅስቃሴና ጥረት ናይጄሪያ በጣም ትልቅ አገር ልትሆን የምትችል አገር ናት እና ይህ ምርጫ የሚያሳየን ምንድን ነው? እስካሁን የተደረጉት የውሸት እንቅስቃሴዎች፣ የውሸት ምርጫዎች፣ የማጭበርበር ምርጫዎች፣ የሙስና ምርጫዎች እነዛ በሙሉ ውድቅ ሆነው አዲስ መስመር ተከፍቷል። ህዝቡም ደግሞ አውቆታል፣ ምን አይነት ስልጣን እንዳለው አሳይቷል። እና ያ ደግሞ የሆነበት እንደምናውቀው ጸጥተው በተናጋበት ጊዜ ነው እና ጸጥታው በተናጋበት ጊዜ ህዝቡ በገፍ ወጥቶ የምንፈልገውን ሰው እንመርጣለን ብሎ ያንን ስራ ላይ ለማዋል እና መሪዎቹ ራሳቸው ትልቅ ሌሰን ይማራሉ ብዬ አምናለሁ። ትምህርት። አዎ፣ ትልቅ ትምህርት ይማራሉ። አዎ፣ ልክ ነው፣ ልክ ነው። ምክንያቱም ከእንግዲህ ወዲህ ለማጭበርበር በጣም አዳጋች ነው የሚሆነው በትክክል አሰራር ምን እንደሆነ እና ያ የትክክል አሰራር ደግሞ የተወዳዳሪዎችን በተወዳድረው በሰላም በሆነ መንገድ ሸ የተሸነፈው ይሸነፋል የተሸነፈው ተሸንፍ ያለው ብሎ ለሚቀጥለው ጊዜ ጥረት ያደርጋል። አድማጮች፣ በናይጄሪያ ምርጫና አፈጻጸም ዙሪያ የተካሄደው ቃለ ምልልስ ሁለተኛና የመጨረሻ ክፍል በመጪው ሰኞ ይቀርባል። አሁን ከመጨረሻው ቅንብር ላይ ደርሰናል። የጤና ፕሮግራም ይቀርባል። በምዕራብ አፍሪቃው የኢቦላ ወረርሽኝ በብዙ ከተጠቁት አገሮች አንዷ በሆነችው ሴራሊዮን የሕክምና አገልግሎት ሲሰጡ ለቫይረሱ ተጋልጠው እንክብካቤ ሲደረግላቸው የቆዩ አሜሪካዊ ባለሙያ ነጻ ሆነው ባለፈው ሳምንት ከሆስፒታል ተሰናብተዋል። ሜሪላንድ ግዛት ውስጥ በሚገኘው ብሔራዊ የጤና ኢንስቲትዩት ውስጥ በሚገኝ ሆስፒታል ሕክምናቸውን የተከታተሉት የጤና አጋሮች የሚባለው አሜሪካዊ ግብረ ሰናይ ድርጅት ባልደረባ የሆኑት ባለሙያ ማንነታቸው እስካሁን አልተገለጠም። በወረርሽኙ ወቅት ለኢቦላ ቫይረስ ቢያንስ 24,000 ሰው መጋለጡና ከዚህም ውስጥ የ10 ሺህ ሰው ህይወት ማለፉን የዓለም ጤና ድርጅት ይፋ አድርጓል። ወደ ዛሬው የጤና ዝግጅት ደግሞ ስናልፍ ትናንት በትንሣኤው የተጠናቀቀውን የክርስትና ምእመናን ጾምና የምግብ አይነቶችን የአመጋገብ ሁኔታ ይመለከታል። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ በኢትዮጵያ የማኅበረሰብ ጤና ኢንስቲትዩት የሥነ ምግብ ተመራማሪ የሆኑትን አቶ ትምስገን አወቀን አወያይቷል። እንልሆ እንግዲህ ጾም በምንልበት ወቅት አንድ ግለሰብ ለተወሰነ ሰዓት ወይንም ቀናት እንዲሁም ደግሞ ረጅም ለሆኑ ሰዓታት ከምግብ ራስን መከለል ነው፣ ወይንም ከምግብ ራስን መጠበቅ ነው። ይህንም በሚያደርግበት ጊዜ ሰዎች እንግዲህ የተለያዩ ሳይንሳዊ ጥናቶች እንደሚያመላክት ከሆነ ከጾም ጋር ተያይዞ በሰውነታችን ላይ የሚከሰቱ የተለያዩ የፊዚዮሎጂ ለውጥ ይኖራሉ። የአካል ሰውነታችን የአካል ለውጥ ሊኖሩ ይችላሉ። ከእነዚህም መካከል አንደኛው በሰውነት ውስጥ ከፍተኛ የሆነ የምግብ ክምችት ወይንም የኒውትረንት መጠን መውረድ ነው። እንደሚታወቀው የሰው ልጅ የበላውን ምግብ በመፍጨት ቀጥታ ወደ አንጀት በመተላለፍ ከአንጀት ላይ ጠቃሚ የሆኑትን ኒውትረንቶች በመምጠጥ ለተለያየ ዓላማ ይጠቀምባቸዋል። ኒውትረንቶች የሚሉኝ ምግቦቹን ማለት የነጠሩ ምግቦቹን ማለት ነው እየነጠሩ ንጥረ ምግቦቹን ማለት ነው። ከእነዚህ መካከል አንደኛው ኃይል ለማምረት ይጠቀምበታል። ሁለተኛው የተለያዩ ህዋሳትን ለመገንባት፣ ሶስተኛው ሪዘርቭ የሆነ ወይንም ተቀማጭ የሆነ የኃይል አማራጭ እንዲኖር ያስችለናል። በተለየ መልኩ እንግዲህ ወደ ጾም በምንመጣበት ወቅት አንድ ሰው ለተወሰኑ ጊዜያቶች በሚጾምበት ወቅት በሰውነቱ ላይ ከሚከሰቱ የተለያዩ ለውጦች መካከል የተወሰኑትን የምጥቀስ፣ አንድ የክብደት መቀነስ ወይንም ደግሞ የተከማቸ በሰውነታችን ውስጥ ካለ እሱ እንዲቀነስ ይረዳናል። ሁለተኛ ኢንሱሊን ሴንሴቲቭ እንድንሆን ያስችላል። ይህ ማለት በሰውነታችን ውስጥ የሚመረተው ኢንሱሊን በውስጥ አካላቻችን ላይ ያሉትን የኢነርጂ አማራጮች በመጠቀም በየቀኑ ኤነርጂ ከሰውነታችን እንዲመነጭ ያስችለዋል። ሶስተኛ ሜታቦሊዝም ወይንም ደግሞ የምግብ ፍጭት ስርዓትን የተፋጠነ እንዲሆንና ፍጥነቱን እንዲጨምር አቅም ይሰጠዋል። አራተኛ ረጅም እድሜ መኖርን ለሰው ልጆች ፕሮሞት ያደርጋል ተብሎ ይታሰባል። የጾም ጊዜ ማለት ሆነ ይሄን የሚነግሩኝ አዎ እነዚህ የምንጠቅሳቸው አብዛኞቹ በጾም ጊዜ የሚከሰቱ ናቸው። ሌላ በተጨማሪ የረሃብ ስሜትን የተስተካከለ እንዲሆን በማድረግ ሰዎች የአመጋገብ ስርዓታቸውን እንዲጠብቁ ያስችላቸዋል። ከዚህ በተጨማሪ የአመጋገብ ፓተርናችን ወይንም ደግሞ የምንመገብበትን ሰዓት የተወሰነና ወጥነት ያለው በማድረግ ዳይጀስቲቭ ሲስተም ወይንም የምግብ ፍጭት ስርዓታችን የተስተካከለ እንዲሆን ይሆናል። የአእምሮን የሚያሰራር ሂደት በመደገፍ ረገድ ከፍተኛ የሆነ ፕሮቲን እንዲመረት በማድረግ ብሬን ድራይቭድ ኒውሮፓቲክ ፋክተር የሚባሉ አለ ወደ ኒውሮ በጎንነት በቀላሉ ተቀይረው የስሜት ህዋሳቶቻችን ፈጣን የሆነ መልስ እንዲሰጡና አስተያየ የሆነ የአሰራር ሂደት እንዲኖር ያስችልናል። ይህ እንግዲህ በጾም ወቅት የምናገኘው ጥቅም ነው። አንድ ሰው ከዚህ በተጨማሪም በሚጾምበት ወቅት ከላይፍ ጋር እንዳለ ወይንም ከህይወት መሰላል ጋር እንደተገናኘ እንዲያስብም ይረዳዋል። ኮንሰንትሬሽን ተመስጦን ፋሲሊቴት በማድረግ ሰዎች በአካል ካሉበት ስነ ባህሪያዊ በተለየ ተፈጥሯዊ ወደ ሆነው ወይንም ደግሞ ስፕሪቹዋል ወደ ሆነው ስሜታዊ ወደ ሆነው መንፈስ እንዲመጡ ያግዛቸዋል ማለት ነው። ለነገሩ አቶ ተመስገን የሰው ልጅ የሚጾመው ራሱን ሊጎዳ ነው ተብሎ ነበረ። አሁን ከነገሩኝ ነገር ውስጥ ግን አንድም የሚጎዳ ነገር አልሰማሁኝም፣ ከሚጠቅሙ ነገሮች በስተቀር ሁሉም እና ሰውን ከፍ ከሚያደርጉት ሳይንሳዊ ምርምር ብዙዎቹ እነዚህን ለማጥናት ተሞክረዋል እነዚህ የጠቀስኳቸው ከላይ የተዘረዘሩት አብዛኞቹ ሰፊ ሪሰርች ከተካሄደባቸው በኋላ ምርምር የተለያዩ ሰዎችን ሪሰርች በማገናኘት አንድ ወጥ የሆነ ሪሰርች ለማውጣት ከሚሰራ ጥናት ላይ እየተወሰደ ነው። በእርግጥ ሰዎች በሚጾሙበት ወቅት በሰውነታቸው ውስጥ የሚቀንሱ የተለያዩ ነገሮች አሉ። ከእነዚህም መካከል አንደኛው በቀላሉ መገንዘብ ከሚቻለው የብለድ ፕሬዥር የደም ግፊት በከፍተኛ መጠን እንዲስተካከል ያደርገዋል። በደም ውስጥ የሊፒድ ኮንሰንትሬሽን ወይንም ደግሞ ኮሌስትሮል እያልን የምንጠራው ለጤና አስጊ የሆነው ነገር በጣም በከፍተኛ መጠን እንዲቀንስ ያደርገዋል። ከዚህ በተጨማሪ ደግሞ የሰውነታችን የበሽታ መከላከል አቅም ለማጠናከር ይህም የሚሆነው ከምንበላው ከምንጠጣው ምግብ ላይ ሊፈጠሩ የሚችሉ ተጣማሪ የሆኑ ወይንም ፍሪ ራዲካል ብለን የምንጠራቸውን ኬሚካሎች ባለመፈጠራቸው ምክንያት ሰውነታችን ከስትረስ እንዲጸዳ ያደርገዋል ማለት ነው። እነዚህ ከመጾም የምናገኛቸው የተለያዩ ጠቀሜታዎች ናቸው። ይህንንም ደግሞ በተለያዩ ሳይንሳዊ ጥናቶች ላይ እየተካተቱ ስለሆነ ማንም ፍላጎቱ ያለው ሰው በተለያዩ ሚዲያዎች ላይ ገብቶ ቢመለከት ይህን ጠቀሜታ ሊያገኝ ይችላል ብያም ማለት ነው። እስቲ አሁን ደግሞ ወደ ፍስኩ ጊዜ ደግሞ ዞርን በልና፣ አንድ ሰው ከጾም በኋላ ወደ ፍስኩ ወቅት በሚገባበት ጊዜ ምንድን ነው የሚያጋጥመው በአመጋገብ ያለው ጥላና በጤናው ላይ እንግዲህ በጾም ወቅት እንደሚታወቀው የኢትዮጵያ ባህላዊ አመጋገብ በእርግጥ ከሌላው ዓለም የተሻለ እና በጣም ብዙ የምግብ አማራጮች ያሉበት ነው። ከእነዚህም መካከል ተጠቃሽ የሚሆኑት አንደኛ ምግቡ ከተለያዩ የምግብ ተዋጽዎች የተገኘ መሆኑ በጾም ወቅት ካሉን የአመጋገብ ስርዓቶች አብዛኞቹ መሰረት የሚያደርጉት አትክልትና ፍራፍሬን እንዲሁም ሰብልና አዝርትን ነው። ዝግጅት የተከታተላችሁት ሳምንታዊውን የጤና ፕሮግራም ነው። ዝግጅቱ አልተጠናቀቀም። በነገው ምሽት ቀሪውን ይዘን እንመለሳለን። አሁን የፕሮግራም ማሳሰቢያ አለን። ግንቦት ወር በኢትዮጵያ ብሔራዊ ምርጫ የህዝቡ ዋና ጉዳይ ምን ይሆን? ምጣኔ ሀብት፣ ጤና፣ አስተዳደር፣ ልማት ህዝቡ ወጥቶ በነፃ ምርጫ በድምፅ ሊያስቀምጠው የሚችለው ጉዳይ እነኚህ ጉዳዮች ምን እንደሆኑ የራሳቸውን ግንዛቤ እንዲጠቁሙ አራት ንቁ የፖለቲካ ተሳታፊ ወጣቶችን ለጥያቄና መልስ ፕሮግራም ጋብዘናል። ሶስቱ ወጣቶች የሶስት ፖለቲካ ፓርቲዎች አባላት ወይም ደጋፊ ሲሆኑ አንደኛው ግን የፖለቲካ ወገኝተኝነት የሌለው ነው። የፊታችን ሐሙስ ሚያዝያ 8 በጥያቄው መልስ ፕሮግራም ላይ ይቀርባሉ። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ጥያቄዎቻችሁን በ2022059942 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም እስከ ሮብ ማታ እንድትልኩልን ይሆን። ሌላ ማሳሰቢያ ያለን ወይም ማስታወሻ በአካባቢው ያዩትን ያስደሰተዎትን በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ። በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በፎቶግራፍ መድብሎቹ ወይም ጋለሪ ውስጥ ያስገባሉታል። በቅድሚያ የቪኦኤ አፕ ከአፕስቶር ወይም ከጉግል ፕሌይ ና ከጉግል ፕሌይ ያገኙና በእጅ ስልኮ የፊት ገጽ ላይ ማኖር ይጠብቁቦታል። ለምሳሌ አንድ የሰሞንኛ ዜና በፎቶ ላይ ያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ። ሰዓቱ አልቋል። እንግዲህ ይህንም ማስታወሻ በየቀኑ እንደግማለን። አድማጮች፣ አሁን አጫጭሩን የማጠቃለያ ቻይና በሀገሪቱ ትልቁ የሆነውን የፔትሮሊየም ኩባንያ የመሩ የነበሩትን ከፍተኛ ባለሥልጣን በሙስና ክስ ለፍርድ አቅርባለች ከሁለት ዓመታት በፊት ከቦታው ከመወገዳቸው ቀደም ብሎ የመንግሥት ኩባንያዎችን ይቆጣጠሩ ነበር ዣንግ ዣሚን ጉቦ የመቀበል ምንጩ ያልታወቀ ብዙ ንብረት የማካበትና በስልጣን የመባል ክስ ባለፈው ወር ከተመሰረተባቸው በኋላ ዛሬ ሁቤይ ክፍለ ሀገር በሚገኝ ፍርድ ቤት ቀርበዋል ዣንግ ብሔራዊ ፔትሮሊየም ኮርፖሬሽን የተባለው የመንግስት ተቋም ሊቀመንበር ነበሩ። ከሁለት ዓመታት በፊት ደግሞ በመንግሥት ካቢኔ አባልነት ተሾመው የቻይና ትልቆቹ መንግሥት ኩባንያዎችን ይቆጣጠሩ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከሚ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉላ ከበደና ረኒ ፍሳዬ ነን። አሁን የትግርኛ ስርጭት ይቀጥላል ከምሽቱ አንድ ሰዓት ላይ። ነገ በልዩ ዝግጅት ከሚ 3 ሰዓት ላይ ደግሞ በመደበኛው እንገናኛለን። ሰላም፣ በእኛ በኩል ደህና ደሩ። ደህና ደሩ።